ሰላም ጤና ስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምናምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና የመሰናደው ጀምሯል። ለምሽቱ የያዝናቸው እናስተዋውቃችሁ። በኢትዮጵያ የመጀመሪያው የሚባል የዓይነ ስውራን መዋለ ሕጻናት ተከፈተ። አሁን ልጄ ስትመጪ ሁሉም ነገር ያደርጋል እንደ ልጅ ማለት ነው። እንደ ልጅ ብዙ ነገር ያደርጋል። በቃ ድምፅ የሰማበት ቦታ ይሄዳል። ድምፅ ይነካካል። በቃ እንደ ልጅ ማለት ነው። በቃ የማያየውን ነገር አያይም እንጂ ሁሉንም ነገር ያደርጋል። በዚህ ዙሪያ ዘገባ ያለን፣ ቱሪዝምና ሌሎች ወጣት ተኮር ዘገባዎችንም ይዘናል። ዓለም አቀፍ ዘገባዎችና ቅንብሮችም አሉን። ኤደን ገረመ የምሽቱን መሰናደው በመምራት ኤልያስ አስማራ ደግሞ በድምፅና ምስል ምህንድስና ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። አሁን ወደ ዘገባዎቻችን የመጀመሪያው ዘገባችን ቱሪዝም ነው። በአማራ ክልል በተቀሰቀሰው የጸጥታ መደፍረስ ምክንያት በፈረንሳይ መንግስት ሊካሄድ የነበረው የላሊበላ ውቅር አብያተ ክርስቲያን የጥገናና ጥበቃ ስራ እንደተስተጓገለ የከተማ አስተዳደሩ የባህል ቱሪዝም ጽሕፈት ቤት አስታውቋል። የጥገናው መጓተት አብያተ ክርስቲያኑ ያለበትን የጉዳት ደረጃ እንደሚያባብሰውም ጽሕፈት ቤቱ አክሎ ገልጿል። የቱሪዝም ፍሰቱ የጸጥታ ችግር እንደታወከ የከተማ አስጎብኚዎችና የሆቴል ባለንብረቶች ማህበራትም ይናገራሉ። በዚህ ዙሪያ የተሰናዳው ዘገባ يقطن የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ከጠቅላይ ሚኒስትር ዓብይ አህመድ ጋር ሆነው የላሊበላን ፍልፍል አብያተ ክርስቲያን ከጎበኙ በኋላ የፈረንሳይ መንግስት በገባው ቃለ መሰረት አብያተ ክርስቲያኑን የመጠገንና የመጠበቅ ስራ ጥናት የተጀመረው ከአራት ዓመታት በፊት ነበር። ይሁን እንጂ መጀመሪያ በኮቪድ-19 ወረርሽኝ፣ በኋላም በሰሜኑ ጦርነት ምክንያት ጥናቱ ተጓቶ ቆይቷል። የሰሜኑ ጦርነት በፕሪቶሪያው የሰላም ስምምነት በመቆሙ በኢትዮጵያ የፈረንሳይ አምባሳደር ሬሚ ዋሪሾክስ ሀገራቸው በጅምሮ የተቋረጠውን የላሊበላ ፕሮጀክት እንደምታስቀጥል ዳግመኛ ቃል ገብተው ነበር። ሆኖም በአማራ ክልል የተቀሰቀሰው የጸጥታ መደፍረስ የጥገና ጥናቱና ትግበራው በታቀደላቸው መሰረት ተፈጻሚ እንዳይሆኑ እንቅፋት እንደፈጠረ ተመላክቷል። በላሊበላ ከተማ አስተዳደር የባህል ቱሪዝም ጽሕፈት ቤት የቅርስ ጥናትና ልማት አስተባባሪ ማንደፍሮ ታደሰ የፈረንሳይ አጥኚ ቡድኖች ወደ አካባቢው በመምጣት ጥናቱን በማካሄድ ወደ ተግባር ስራው ለመግባት ሁለት ጥናቶች ስለሚቀሩ እነዚህ ሁለት ጥናቶች ባለመጠናቀቃቸው ምክንያት የጥገና ስራው ዋናው ፕሮጀክት ማለት ነው የመጠለያ ማንሳት እና አዲስ መገናኛ መስራት እንዲሁም ዘላቂ ጥገናዎችን የመጠገን ስራ ለቤተ ክርስቲያኑ አካላት የጉዳት አይነቶች አሉ፣ ስንጥቆች አሉ፣ የተንጠለጠሉ መዋለቶች አሉ። እነሱን በቋሚ ጥገና ስራው ማካተት ነው። እነሱን ዘላቂነት የመጠገን ስራው ፕሮጀክት ለመጀመር ሁለት ጥናቶች መጠናቀቅ ነበረባቸው። እሱ ባለመሆኑ ዋና ፕሮጀክት ስራው ባለበት የዘገየ መሆኑን መግለጥ ነው። እንደ ድርጊት መርሃ ግብሩ ጥናቱ በ2011 ዓ ም ላይ ተጀምሮ በሶስት አመት ውስጥ ከተካሄደ በኋላ የጥገናና ጥበቃ ሂደቱ ደግሞ በሁለት 2015 ዓ ም መጠናቀቅ ነበረበት። ይሁንና የጥገና ስራው አለመጠናቀቅ ቀደም ብሎም ቅርሱ ላይ ይስተዋል የነበረውን አደጋ እንዳያባብሰው አስተባባሪው ያላቸውን ስጋት ያመለክታሉ። የኢትዮጵያ መንግስትም የፈረንሳይ መንግስትም የሁለትዮሽ ስምምነት ሲፈጽሙ ቅርሶቹ ላይ የደረሰውን ጉዳት መጠገንና ለሚቀጥለው ትውልድ እንዲተላለፉ ማድረግ ነው ዋና አላማው። ስለዚህ ይሄ ባለመሆኑ ነባሩ መጠለያ ይወድቃል የሚል ስጋት በማህበረሰቡ ዘንድ አለ። የምታያቸውም አንዳንድ ጉዳቶች አሉ። ለስጋት ነው ለቅርሶቹ ይሄ መጠለያ ቢወድቅ አያድርግና ቅርሶቹ ላይ የሚያሳድረው ተጽዕኖ በጣም የከፋ የሆናን ና ይህ ትልቅ ቅርስ የአለም አቀፍ ቅርስ እያየኸው ልታጣው የምትችልበት ሁኔታ አለ። በተባለው ጊዜ ገደብ ባለመጀመሩ ቅርሶቹ ላይ የሚደርሰው ጉዳት ከጊዜ ወደ ጊዜ እየጨመረ የመጣበት ሁኔታ አለ። አየር ንብረቱን በራሱ የተቀያየረበት ሁኔታ አለ። በጣም ኃይለኛ ንፋስ አለ፣ ሙቀት አለ። እነዚህ በመጡ ቁጥር መጠለያው ላይ የሚያሳድረው ተጽዕኖ አለ። ከአመት በፊት በነበረው ዋጋ የፈረንሳይ ልማት ኤጀንሲ እና የኢትዮጵያ ገንዘብ ሚኒስቴር ለቅርሱ ጥገና ና ጥበቃ የመጀመሪያ ክፍል ፕሮጀክት የ260 ሚሊዮን ብር ስምምነት ተፈራርመው ነበር። በወረርሽኝና በጦርነት ምክንያት የጥገናና ጥበቃ ስራው በተደጋጋሚ እየተጓተተ በመሆኑ የፈረንሳይ መንግስት ወደ ኋላ እንዳይል ስጋት አለን ይላሉ የአካባቢው ነዋሪዎች። የነዋሪዎቹን ስጋት የሚጋሩት የክልሉ ባህል ቱሪዝም ቢሮ ኃላፊ ጣሂር መሀመድ ከፈረንሳይ መንግስት ጋር ተጨማሪ ዲፕሎማሲያዊ ንግግር እንደሚያስፈልግ ይናገራሉ። በሰሜኑ ኢትዮጵያ ክፍል በነበረው ጦርነት ኢንፋክት ፖለቲካል ዲሲሽንም ጭምር በመሆን ጭምር ለመጓተት ችሎ ነበረ በኋላ ላይ ግን እንደገና እንዲጀመር ሆኗል። የክልላችን ባህልና ቱሪዝም ቢሮ የእኛ ቢሮ ያለው ሮል በዚህ ላይ የተቋቋመ ስትሪንግ ኮሚቴ አለ። የቅርስ ጥበቃ ባለስልጣን፣ የፈረንሳይ ኤምባሲ ሚኒስቴር መስሪያቤቱና እኛ ያለንበት ቅርሱ በሚሰራበት ዙሪያ የምንነጋገርበት እስካሁን ድረስ ሰስተኔብል ላሊበላ የሚባለው ፕሮጀክት ያው የፈረንሳይ መንግስት ፕሮጀክት ነው። ይሄም ራሱ በጥሩ ሁኔታ እስካሁን ሰዓት ድረስ ስራውን እየቀጠለ ነው። በዋናነት ሜጀር የሚባለው የቅርስ እድሳቱ ሼዱን የማንሳትና የማስተካከል ስራዎች ግን አሁንም ተጨማሪ የዲፕሎማሲ የቴክኒካል ስራም የሚፈልጉ ናቸው። በፈረንሳይ መንግስት የሚታገዘው ዘላቂ የላሊበላ ልማት ፕሮጀክት ኃላፊ ኪዳነ ማርያም ወልደ ጊዮርጊስ ደግሞ ፕሮጀክቱ በአንጻራዊነት የተሻለ አፈጻጸም እንዳለው ይገልጻሉ። አሁን እየሰራ ነው ያለነው እዛ ሳይቱ ላይ ሀያ ሁለቱ ቦታዎች ላይ የእርምት ስራዎችን መስራት፣ ጠቅላላ ጥገና ሳይሆን እርምት የምንለው ለምሳሌ በጣም ሊወድቅ የሆነ ድንጋይ ከሆነ እሱን መልሶ ማስተካከል፣ ወደ ነበረበት መመለስ እንዲህ አይነት ነው። ስለዚህ በቤተ ሊባኖስ በቤተ መርቆሪዎስ ይህን ስራ ሰርተናል። ድልድዮች መሰራት ነበረባቸው ምክንያቱም የሚቀጥለው ዋናው የጥገናና የመጠለያ ስራ ሲመጣ ቅድሚያ የማረም ስራና የማስተካከል ስለሆነ እሱን እየሰራን ይገኛል። አርኪኦሎጂ ትልቅ ስራ ተሰርቷል። እሱን ተከትሎ የተከፈተ የውሃ መፋሰሻ ወይንም ትሬንች የሚባለው ነገር አለ። እሱ በዘላቂነት ወደፊትን ቢሆን ጥንት ተደፍኖ የነበረውን ነገር ከፍቶ ውሃው በዛው በነበረበት መልኩ እንዲፈስ ማድረግ ነው። ላሊበላል ይመጥናል በምንለው ደግሞ መንገዶችን ማስተካከል፣ እነዚህን ስራዎች ሰዎች እየሰራ እንገኛለን። ሞቅ ቀዝቀዝ የሚለው የግጭት ሁኔታ ከውቅር አብያተ ክርስቲያኑ የጥገናና ጥበቃ ስራ በተጨማሪ በቱሪዝም ፍሰቱም ላይ ሳይቀር ጫና እያሳደረ እንደሆነ አቶ ማንደፍሮ ይናገራሉ። ዋናው ፕሮጀክት ቢጀመር ለአካባቢው ማህበረሰብ እንደ ኢኮኖሚ አማራጭ ሆኖ ይጠቅም ነበር። ይህ ባለመሆኑ ከፍተኛ ረሃብ አካባቢ ላይ እንዲገባ፣ ህዝቡ ችግር ውስጥ እንዲወድቅ የተሆነበት ሁኔታ አለ። ምክንያቱም ቱሪዝም እንቅስቃሴው ስለቆመ ማለት ነው። በላሊበላ ከተማ አካባቢ የአስጎብኞች ማህበረሰብ ሳቢ ስታሉ ቀመሙ በበኩላቸው ጥገናው መጓተት መጓተትና የቱሪዝም እንቅስቃሴው መስተጓጎል በአስጎብኝነት ህይወታቸውን በሚመሩ ሁለት መቶ የሚደርሱ የማህበሩ አባላት እና ከመቶ በማያንሱ በማህበር ያልተደራጁ አስጎብኚዎች ህይወት ላይ ከፍተኛ ጫና እንደፈጠረ ጠቁመዋል። ሰው አሁን በተረጅነት ደረጃ ላይ ነው ያለው። እጅግ በሚያሳዝን በሚያሳፍር ደረጃ ራሱን ለልመና አጋልጦ የሚገኝበት ሁኔታ ነው ያለው። ከዚህ ውስጥ ጋይዱ ወደ መቶ ዘጠና የሚገመት ቁጥር አባላት ምን ያለ ነው በአንድ ትልቅ ማህበር ስር ነው። ይሄ ጋይድ ብቸኛ ስራው ቱሪዝም ሆኖ ነው እያለ ይሄው ስራው አደጋ ላይ ችግር ላይ በመውደቁ ምክንያት እንቅስቃሴውን ካቆመ እንግዲህ አራተኛ አመታችን ይዘናል። በተለይ አሁን ላይ ደግሞ ነገሮች የተወሳሰቡ ከድጡ ወደ ማጡ በሚያስፍል ደረጃ ነገሮች እጅግ አሳሳቢ ተስፋ አስቆራጭ ደረጃ ላይ ነው ያሉት። አንድ ጋይድ ሰርቶ ራሱን እና ቤተሰቡን ማስተዳደር የሚችልበት ደረጃ ላይ እንዳልሆነ ያለው ይሄ እንግዲህ ምንም በቃላት ለመግለጽ ትንሽ ይከብዳል። አንዳንዶቹ ለልመናም እንደገና ቤተሰባቸውን ይበትኑም አሉ። የላሊበላ ከተማ የሆቴል ባለንብረቶች ማህበር ሰብሳቢ ዮሐንስ አሰፋ ደግ ደግሞ በከተማዋ ከአምሳ በላይ ደረጃቸውን የጠበቁ ሆቴሎች እንዳሉ ገልጸው አሁን ሙሉ በሙሉ በሚባል ደረጃ ስራ አቁመዋል ይላሉ። ቀጥረው ያሰሯቸው የነበሩትን ከአምስት ሺህ የሚበልጡ ሰራተኞችን ለመበተን እንደተገደዱም አስታውቀዋል። በላሊበላ ከተማ ከአምሳ ሁለት ሆቴሎች በላይ ያሉን እነኚህ ሆቴሎች ከአምስት እና ከስድስት ሺህ በላይ ሰራተኛ የያዙ ናቸው። ዛሬ በገጠመን ችግር ቀደም ብሎ በኮቪድ፣ በኋላም በትግራይ ጦርነት፣ አሁንም ባለው ጦርነት ምክንያት ሁሉም ሆቴል ኦልሞስት በሚባል ደረጃ ተዘግ ን ነው ያሉት። ሰራተኛም በትነናል። ምክንያቱም በተከታታይ ለአምስት አመታት ይሄን ያህል ጊዜ ሲደርስብን ለመቋቋም አልቻልም። ዛሬ በወር አስር ሺህ ብር ሳያታገኝ ሰራተኛ ደግሞ ወዝ መቶና ሁለት መቶ ሺህ ብር ለመክፈል ከፍተኛ ችግር ነው። የባንክ ዕዳችንም ሰርተን መክፈል አልቻልም። ዛሬ ሁሉም ሆቴል ባለቤት ለባንክ ዕዳ ተወጥሮ ነው ያለው። ባንኮቹም ያው ለጊዜው የሚሰጡን መልስ ባናውቀውም እስካሁን ድረስ ያለውን ሁኔታ አላገናዘቡም። አንድና አንድ ክፈሉ እያሉ ነው፣ እያጣደፉ ነው ያሉ ይህን እንግዲህ አቤቱታ ለመንግስትም ለሁሉም እያሰማ ያለ ነው። በቅርቡ በመከላከያውና በፋኖ ታጣቂዎች መካከል በላሊበላ ከተማ ላይ በነበረ የተኩስ ልውጥ ከደረሰው ሰብአዊ ጉዳት በተጨማሪ የቤተ መድኃኔ ዓለም መጠለያ በሶስት ቦታዎች ላይ የከባድ መሳሪያ ፍንጣሪ እንዳረፈበት የአይን እማኝን ጠቅሶ የአሜሪካ ድምፅ መዘገቡ ይታወሳል። በወቅቱ የአካባቢው አስተያየት ሰጪዎች ቢቻል ግጭቱ በድርድር እንዲፈታ፣ ካልሆነ ደግሞ ተፋላሚዎች ውጊያቸውን ቅርስ ካለበት ቦታ እንዲያርቁ ጠይቀው ነበር። በተባበሩት መንግስታት የትምህርት የሳይንስ እና የባህል ተቋም ዩኔስኮ በዓለም አቀፍ የሰው ልጆች ቅርስነት በተመዘገበው የቅዱስ ላሊበላ ውቅር ቤተ ክርስቲያን አካባቢ የሚስተዋለው በጦር መሳሪያ የታገዘ ግጭት እንደሚያሳስበው ገልጾ ነበር። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ ያለ ጊዜያቸው የተወለዱ ህጻናት ልጆቻቸው የማየት ብርሃናቸውን ያጡባቸው ወላጅ እናቶች ልጆቻቸው ለአቅመ ትምህርት ቤት ደርሰው እንደ ኩዮቻቸው መዋለ ህጻናት እንዲገቡ በፈለጉ ወቅት ያጋጠማቸው ነገር የራሳቸውንም ሆነ የልጆቻቸውን ህይወት ከባድ እንዳደረገው ይናገራሉ። በዋና ከተማው አዲስ አበባ ለፍለጋ በሄዱባቸው ትምህርት ቤቶች በሙሉ አይነ ስውራን ህጻናቱን ከስምንት ዓመት እድሜ በፊት የሚቀበል ተቋም አለመኖሩን መታዘብ የቻሉ ሰባት እናቶች ቪዥን ማየት የተሳናቸው ህጻናት ወላጆች በጎ አድራጎት ድርጅት ማለት የመጀመሪያውን መዋለ ህጻናት በ2015 ዓ ም ለመክፈት በቅተዋል። ከመስራቾቹ መካከል ሁለቱን አነጋግሬ ያሰናዳሁት ዘገባ ቀጣዩ ነው። ሳራ ወልዴና ሰናይት የኋላ ወርቅ የቪዥን ማየት የተሳናቸው ህጻናት ወላጆች በጎ አድራጎት ድርጅት ከሰባቱ መስራቾች መካከል ናቸው። ሁለቱም እናቶች አይነ ስውራን ልጆች አሏቸው። ልጆቻቸው መዋለ ህጻናት የሚሄዱበት እድሜ ላይ ሲደርሱ የሚቀበላቸው ትምህርት ቤት ማጣታቸው የሚጋሩት ተሞክሮ ነው። በቅድሚያ የተቋሙ ምክትል ሰብሳቢና አጋር መስራች ሰናይት ኋላ ወርቅ። ያው መጀመሪያ ሐዘን ነው የሚሰማው። በጣም ታዝኛለሽ። ከዛ ቀጣይ ደግሞ ፊቸሩ ነው የምታስቢው እና ፊቸር ላይ ምንድነው መሆን ያለበት ብለሽ ስታስቢው፣ ኢትዮጵያ ውስጥ ስታስቢው ብዙም ነገር የተመቻቸ የለም። እንኳን አይደለም አካል ጎሎብሽ፣ በሙሉ ምንድን ብዙ የተመቻቸ ነገር የለም። በጣም ቻሌንጅ ያስፈልጋል ራሱሽ ለማውጣት ማለት ነው እና ያሰብኩት ምንድነው ይሄ ልጅ ምንድነው የምናደርገው? እንዴት ነው የሚሆነው? አንድ ልቤ እንዲያውም እንደ ምን አለ ወደ ውጭ ስፖንሰር ነገር የሚያገኝ ሰው ባያገኘው ና ዥ ወጥቼ ውጭ በተማረልኝ እንደዚህ አይነት ነገር አስቤያለሁ። ከዛ በኋላ ግን እነዚህ እናቶች ሳገኝ ግን ምንድን ነው የተሰማኝ በቃ አህለካ እንደን አይነት ሰዎች አሉ እንደዚህ አልኩኝ እዛ ትምህርት ቤት እንዴት ነው ምናምን እነሱን ሳገኛቸው ውስጥ ጠይቃቸው ነው። እኛ እኮ ሄደን ነበር እንደዚህ እንደዚህ ብለን የሚፈልጉት እነሱ በስምንት አመት በላይ ሲሆኑ ነው የሚቀበሏቸው፣ እና ከዛ በፊት አይቀበሏቸውም። እዛ ተመልሾ ሳስበው አሁን ልጅ ማየት ውጪ ሁሉም ነገር ያደርጋል እንደ ልጅ ማለት ነው እንደ ልጅ ብዙ ነገር ያደርጋል። መጫወት ድምፅ የሰማበት ቦታ ይሄዳል፣ ድምፅ ይነካካል። በቃ እንደ ልጅ ማለት ነው የማያውን ነገር አያይም እንጂ ሁሉንም ነገር ያደርጋል። እና ይሄ ልጅ መዋለ ህጻናት የሚባለውን ነገር መዋል አለበት እውነት ነው። መጫወት አለበት ከልጆች ጋር መገናኘት አለበት የሚለውን ነገር ነው ያሰብኩት። እና እና እንዴት ነው ምናምን ስላቸው እንደዚህ እንደዚህ ያስበናል። ከዛ በኋላ ብሬያቸው መስራት ጀመርኩኝ። ከዛ በኋላ ወዲያውኑ ሰራን። መስከረም አካባቢ ልጆቻችን ትምህርት ቤት ዩኒፎርም ለብሰው መግባቸው አሉ። እዛ ግቢ ውስጥ እንደልባቸው አንድ አይነት ልጆች ናቸው። ይጫወታሉ፣ ኮሚኒኬት ያደርጋሉ። ሬልም መነካከት ጀምረዋል። ብዙዎቹ እንዲያውም ደና የሚማንትን የሚሉ የሚችሉም ልጆች አሉ። ከእነሳሚ ምድሜ ከፍ ያሉ ስላሉ ማለት ነው ሳራ እና ሰናይት ልጆቻቸው ከ ጊዜያቸው ቀድመው በመወለዳቸው የተነሳ የአይን ብርሃናቸውን እንዳጡ ይናገራሉ። የተቋሙ የቦርድ ሰብሳቢ እና አጋር መስራች ሳራ ወልዴ የራሷን ተሞክሮ ታጋራለች። ያለ ጊዜው የተወለደ ልጅ ነው። በሰባት ወሩ ነው የወለድኩት አሜንን እና ሰው ወልደው አንድ ኪሎ ነበረ። ከተወለደ በኋላ ያሙቀት ክፍል ነበረ ሙቀት ክፍል ውስጥ ሁለት ወር ከቆየ በኋላ ነው። እንግዲህ ከዛ ከወጣ በኋላ ነው አይነ ስውር መሆኑ የታወቀው ማለት ነው። እዛ እስካለ ድረስ ምንም አይነት የአይን ሕክምና አልተደረገለትም። ከዛ ከወጣ በኋላ የተለያዩ ምርመራዎችን አድርጌለታለሁ። የልብ የጆሮ ምርመራዎች ይደረግለት ተብሎ እሱን ሁሉ ምርመራ ከተደረገ በኋላ የአይኑን ግን ማንም አላስታወሰም። እኛ ያው ከወጣሁኝ በኋላ ነው በአምስት ወሩ ነው አይኑን ሸውራሪ ሲል ወደ ጎን ምናምን ሲያይ ምን ተፈጠረ ብለን ሆስፒታል ስንወስደው ነው እንግዲህ በጣም ሌት ሆነሻል፣ ዘግይተሻል፣ አሁን ምንም አይነት ህክምና አይኖረውም፣ አምስተኛ ደረጃ ሬቲና ዲታች አድርጓል የተባልኩት ማለት ነው። ከዛም በኋላ ያልሄድኩበት ሆስፒታል የለም። በምችለው በእምነቴ ሞክሬያለሁ፣ ግን የምችለውን ህክምና አድርጌለታለሁ። ዳም አድርጓል አንድ አይኑ ጭራሽ አይሰራም፣ አንድ አይኑ ግን ትንሽ ተስፋ አለው ተብሎ ነበረ ከአምስተኛ ደረጃ ወደ አራተኛ ደረጃ ሬቲ ነው ተለጥፎለት ትንሻውን ብርሃን ነገር ይከተላል ማለት ነው ቀድሞ በግራፊክስ ሙያ ላይ የነበረችው የተቋሙ የቦርድ ምክትል የቦርድ ሰብሳቢ ሳራ በሀገር ደረጃ የመጀመሪያውን የአይነ ስውራን መዋለ ህጻናት ለመክፈት የቆረጡበትን ሂደት ታስረዳለች አይነ ስውር ሲሆኑብን ልጆቻችን ትምህርት ቤት አተና አልፈልገን በሀገር ደረጃ ለእነዚህ ህጻናት ትምህርት ቤት የለም። ሰው ልጆቻችንን አቅፈን ቤት ውስጥ ስምንት አመት ድረስ መቀመጥ የለብንም ስለዚህ ከተለያዩ እናቶች ጋራ በተለያየ ሶሻል ሚዲያ እና በተለያየ ቦታ ተገናኝተን ነው ይህንን ድርጅት እንመስረት የተባባል ነው። ምክንያቱም ልጆቻችን የሚውሉበት ቦታ ስለሚያስፈልግ እኛ እንደ እርዳታ ድርጅት አድርገን ነው ብዬን ማየተሰናቸው ወላጆች በጎ አድራጎት ድርጅት ነው የሚለው ድርጅቱ ትምህርት ነው የሚሰጠው አስተማሪ አይደለውም። በእውቀቴ ግን ያ ሆኖ አልተሸነፍኩም። ምክንያቱም ለዚህ ለልጄ ነገ ምንድነው የሚጠይቀኝ? ሄልጅ ትምህርት ቤት ይጠይቀኛል። ትምህርት ቤት ደግሞ ሌላሽ ጓደኞቹ ፖርሳይዘው ሲሄዱ እሱ ቤት ውስጥ መቀመጥ የለበትም። ምን እናድርግ ብለን ስንነጋገር አጠቃላይ ሰባት ነን። ከእነሱ ጋር ተገናኝተን ምንድን ያወራ ነው? ያው ትምህርት ቤት ያስፈልጋቸዋል እነዚህ ልጆች መዋለ ሕጻናት ማለት ነው። እንደ ሀገር ድርጅት መስርተን እዛ ድርጅት ላይ እኛ ብቻ ሳንሆን ቤት ተቆልፎባቸው የተቀመጡ ብዙ ሕጻናቶች አሉ። እነዛ ሕጻናቶችንም ማውጣት፣ ማብቃት እውቀት አላቸው ጭንቅላታቸው የሚገርም ነው። መቀመጥ የለበትም ቤት ውስጥ የሚል ሀሳብ አመጣን እና ይህን ድርጅት መስርተን ዛሬ ከስራችን ሰላሳ ልጆችን መስርተን አሁን ትምህርት እየሰጠናቸው እንገኛለን ማለት ነው። የቦርዱ ዋና ሰብሳቢ ሰናይት ትምህርት ቤቱ በአሁኑ ሰዓት ስላለበት አቋምና ስለሚሰጣቸው አገልግሎቶች አጋርታለች። አካውንቲንግ ነው የምንሰራው፣ በፋይናንስ ላይ ነው የምሰራው እኔ ራሴ ትሬል መደረግ አለብኝ እኔ ብሬል ለማስተማር ግን፣ እኛ ያደረግነው ምንድን ነው ትምህርት ቤቱን ካዘጋጀን በኋላ በስፔሻል ኒድ የተመረቁ ልጆች ነት ቀጥረናል። ከዛ በኋላ ናኒዎች ቀጥረናል፣ የሚያግዟቸው እንደሱ አድርገን ነው ትምህርቱን እንዲካሄድ ያደረግ ነው። እኛ ራሳችን ሰልጣኝ ነን የትምህርቱ በተለይ ብሬልን አሁን ከነ ተስፋ ሚ አሁን እኛም እየሰማን እንደገና አንዳንድ ዝግጅቶች እንትን እያደረጉ እንድንማር እየታቀደ ያለው፣ ምክንያቱም ከባድ ነው የእነሱን ትምህርት ለማስተማር፣ እኛም አናውቀውም እና በሚያውቁት ነው እየተሸፈነ ያለው። በበጎ አድራጎት የሚመጡም አሉ፣ ቀጥታ ትምህርቱን እንትን ማቴሪያሉንም በማምጣት የሚያገዙ ሰዎች አሉ። እንደሱ እያደረግን ቀጥታ የሚያውቁት እውቀቱ ላላቸው ሰዎች ነው ልጆቹን የሰጥናቸው እንጂ እኛ ቀጥታ የሳተፍን አይደለም ትምህርት ቤቱ በበጎ ፈቃደኞች እና በወላጆቹ አቅም አዲስ አበባ ወደ ጆሞ መንገድ ላይ በሚገኝ የኪራይ ቤት ውስጥ እንደተመሰረተ የሚናገሩት ወላጆቹ ትምህርት ቤቱን ለማስቀጠል የተለያዩ ተግዳሮቶች እንዳለባቸው ይናገራሉ። ሳራ ወልዴ፦ ዋናው ያለብን እኛ ችግር የቤት ኪራይ እና የአስተማሪ ደሞዝ ነው። የሚሸፍንልን ካገኘን እንደ መንግሥትም ቢያየን ብለን የምናስበው የተዘጉ የተለያዩ ቤቶች ካሉ ያንን ቤት በመስጠት መንግሥትም ቢተባበርን። ከዚህ ውጪ ሊገላግለን እኛ አሁን ሄዴክ የሆነብን ራስ መሳት የሆነብን እነዚህ ህጻናቶች አምና ወጥተው ዘንድሮ ቀጥለዋል። ኔክስቲር ይቀጥላሉ ወይ ስጋታችን ነው። ደስተኛ ሆኖ እየዋሉ ነው አሁን ያሉበት ሁኔታ ማለት ነው። ነገ ደግሞ ተመልሰው ፖርሳውን ይዘው ቤት ውስጥ ይቀመጣሉ ወይ ይህንን ነው እየፈራን ያለ ነው። እና የኢትዮጵያ ሕዝብ እንዲሰሙ የሚንፈልገው ይህን ነው። ይሁን እንጂ ምንም አይነት መዋለ ሕጻናት ባልነበረበት ጊዜ ከባዶ ቆርጦ የተነሱት እናቶች ለአሁኑ ተግዳሮት እጅ እንደማይሰጡም ይናገራሉ። የተቋሙ ምክትል ሰብሳቢ ሰናይት የኋላ ወርቅ ተግዳሮቶች ቢኖሩም ራዕያቸው ሰፊ መሆኑን ነው የጠቆመችው። እንደ ራዕይ እንግዲህ አሁን እኛ የምናስበው ልጃችንን አብዛኞቹን እንደ ልጅ ወተው እንደ ልጅ ተምረው እንዲገቡን የምንፈልገው እና አንደኛ ክፍልም ሁለተኛ ክፍልም እያለን የመስፋት ራዕይ አለን። ትምህርት ቤት ስለሆነ ሀሳባችን ማለት ነው። ጎን ለጎን ደግሞ እነዚህን የነሳሚ ምክንያት የሆነባቸውን የዓይነ ስውርነት የመጣበትን ምክንያት ከምንጩ ለመቅረፍ በመንግስትም በኩል ሆነ እኛም ደግሞ ለወላጆች እናቶች አሁን ሪማቶ ዶወለዱ የተባሉ እናቶች በመስጠት በደንብ ሕክምና እንዲያገኙ ማድረግ ነው። ምንጩንም ማድረቅ ስላለብን መቀጠልም ስለሌለበት ማለት ነው። ቀላል የሆነውን ነገር መቅረፍ እንችላለን። ቪዥን ማየት የተሳናቸው ሕፃናት ወላጆች በጎ አድራጎት ድርጅት ከተመሰረተ አንድ አመት ተኩል ሆኖታል። ተቋሙ ታዲያ የተነሳለትን ይህንን አላማ ይዞ ለመቀጠል ይችል ዘንድ የበጎ ፈቃደኞችና የባለድርሻ አካላት ድጋፍ እንደሚያሻው መስራቾቹ አጋርተውኛል። ከአሜሪካ ድምፅ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። ሳፋሪኮም በኢትዮጵያ በገጠመው ፈተና ምክንያት ሌሎች የቴሌኮም ኩባንያዎች ወደ ዘርፉ ሊሳቡ እንዳልቻሉ ሮይተርስ ያወጣው ዘገባ አመልክቷል። የኢትዮጵያን ኢኮኖሚ ለውጭ መዋለነዋይ ክፍት ለማድረግ እንደ አንድ ቁልፍ መስክ ይታይ የነበረው የቴሌኮሚኒኬሽኑ ዘርፍ በሕግና በገበያ ፉክክር በኩል ተግዳሮቶች እንደገጠሙት ዘገባው አክሎ አመልክቷል። ሶስተኛውን የቴሌኮም ፈቃድ ለመስጠት በሂደት ላይ የነበረው ጨረታንም ባለስልጣናት እንዲቋረጥ አድርጓል። እንግድ ወልደ ዘገባው እንደሚከተለው ያቀርበዋል በኢትዮጵያ ብቸኛው የግል ቴሌኮም ኩባንያ ሳፋሪኮም ባለፉት ሁለት ዓመታት እንቅስቃሴው አስቸጋሪ ሁኔታዎች ስለገጠሙት ሌሎች የውጭ ኩባንያዎች በመስኩ ለመሳተፍ የነበራቸው ፍላጎት እየተቀዛቀዘ እንደሆነ የመስኩ ባለሙያዎችንና በፈቃድ አሰጣጥ ሂደቱ ላይ እውቀት ያላቸውን ወገኖች ጠቅሶ ሮይተርስ ዘግቧል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ወዲህ የቴሌኮም መስኩ ኢኮኖሚውን ያንቀሳቅሳል የሚል ተስፋ አገሪቱ የነበራት ቢሆንም የሕጉ መለወጥ፣ ተደጋጋሚ የጸጥታ ችግሮችና መንግስትም በከፍተኛ ቁጥጥር ስር ያለውን ኢኮኖሚ ክፍት ለማድረግ ያለው ቁርጠኝነት አጠራጣሪ በመሆኑ በመስኩ መዋለ ንዋያቸውን ለማፍሰስ የሚችሉ ኩባንያዎችን ፍላጎት እንደቀነሰ ዘገባው አመልክተዋል። የስታንዳርድ ኢንቨስትመንት ባንክ የምርምር ኃላፊው ኤሪክ ማሳው በኢትዮጵያ ስላለው ችግር ይናገራሉ። በኢትዮጵያ ያለውን አጠቃላይ የኢኮኖሚም ሆነ ሌሎች ሁኔታዎችን ስትመለከት፣ እንዲሁም በተለያዩ ክልሎች ያለውን ችግርና የፖለቲካ ሁኔታ መባባሱ ስትመለከት አዲስ የሚገባ ኩባንያ እንዲ በአጭር ጊዜ ውስጥ ያሰቡን ማሟላት አይችልም። በኢትዮጵያ ያለው የቴሌኮም ገበያ በተመለከተ ሁሌም በጥንቃቄ ነው የምንመለከተው። በእርግጥ ትልቅ ገበያና መልካም አጋጣሚ አለም የተፈለገው ቦታ ለመድረስ ግን ጊዜ እንደሚወስድ ጥርጣሬ የለኝም። ኢትዮጵያ ከሶስት ዓመታት በፊት የመጀመሪያውን ጨረታ ስታወጣ መሳሪያዎች ከቀረጥ ነፃ እንዲገቡና የታክስ እፎይታም እንደሚኖር ማበረታቻ አድርጋ የነበረ ሲሆን አዲስ በወጣው ህግ ውስጥ ግን የተጠቀሱት ማበረታቻዎች እንደሌሉ ታውቋል። ሳፋሪኮም በህጉ ላይ ስለተደረገው ለውጥ አስተያየት መስጠት ሳይፈልግ ቀርቷል። የገንዘብ ሚኒስቴር እንዲሁም የጠቅላይ ሚኒስትሩ ቃል አቀባይ ሳፋሪኮም የገጠመውን ፈተና በተመለከተ የጽሑፍ ጥያቄ ቀርቦላቸው መልስ ሳይሰጡ እንደቀሩ ሮይተርስ በዘገባው አመልክቷል። ባላንሲንግ አክት የተሰኘ የቴሌኮም አማካሪ ኩባንያ ዋና ሥራ አስፈጻሚ የሆኑት ርስል ሳውዝ ውድ መንግስት ለእውነተኛ ውድድር ባለው ቁርጠኝነት ላይ ጥርጣሬ ያላቸው የኢትዮጵያ መንግስት ምን እያደረገ እንደሆነ ግልጽ ሊሆንልህ አይችልም። አንዴ ኢኮኖሚውን ክፍት ያደርጋል፣ መልሶ ሀሳቡን ይቀይራል ብለዋል ሳውዝውድ። ኩባንያዎች መንግስት ያወጣው ሦስተኛ ጨረታ መሻሻል አለበት ማለታቸውን ተከትሎ ባለፈው ወር ባለስልጣናት ሂደቱ እንዲቋረጥ አድርገዋል። በኢትዮጵያ ቴሌኮም 45 በመቶ ድርሻ ለመግዛት በሂደት ላይ የነበረው የፈረንሳዩ ኦሬንጅ ኩባንያ ዕቅዳችንን በፍጥነት ተግባራዊ ለማድረግ ሁኔታዎች አይፈቅዱም በሚል ሂደቱ እንዲቋረጥ ማድረጉን ሪፖርቱ ጠቁሟል። ሳፋሪኮም በበኩሉ በኢትዮጵያ በነበረው ቆይታ በፍጥነት ትምህርት ማግኘቱን አመልክቶ በሚያቀርባቸው አገልግሎቶችና ውጤቶች ላይ ከፍተኛ ፍላጎት እንደነበር አውስተዋል። ሰባት ሚሊዮን ተጠቃሚዎችን መመዝገቡንና አራት ነጥብ አንድ ሚሊዮን የሚሆኑ አገልግሎቱን በመጠቀም ላይ ያሉ ደንበኞች እንዳሉት ሳፋሪኮም ባለፈው ወር አስታውቆ ነበር። በሞባይል ገንዘብ ለማስተላለፍና ክፍያ ለመፈጸም የሚጠቀሙት ቁጥር ደግሞ አንድ ነጥብ ሁለት ሚሊዮን እንደደረሰ ኩባንያው አስታውቋል። የታክሲ ሹፌሩ ያሬድ ምህረትአብ ነዳጅ ለመግዛት የሞባይል ክፍያን ይጠቀማል። ቴክኖሎጂው መጀመሪያ ላይ ትንሽ አስቸጋሪ ሆኖ እንደነበር በኋላ ግን እየተለመደ እንደመጣ ይናገራል። መጀመሪያ ላይ ከበድ ብሎ ነበረ ላይክ ሞር ክራውድ ዳርጎት ነበረ። ከዛ ግን የተሻለ እየሆነ መጥቷል። አብዴት እያረጉት ጋዝ ስቴሽን ላይ ያሉ ሰዎችም እያወቁት ሲመጡ የተሻለ ሆኗል አሁን ላይ በኬንያ መንግስት በደቡብ አፍሪካው ቮዳኮም እና በእንግሊዙ ቮዳፎን በባለቤትነት የተያያዘው ሳፋሪኮም በገጠሙት ችግሮች ላይ አስተያየት አልሰጠም። ኩባንያው ወጪውን የሚሸፍነው እና ትርፍ ማግኘት የሚጀምረው ከሶስት ዓመታት በኋላ በፈረንጆቹ ሀያ ሀያ ስድስት ዓመተ ምህረት እንደሆነ የጠቆመው የሮይተርስ ዘገባ በጊዜ የገጠመው ኪሳራ ግን የኩባንያውን አጠቃላይ ትርፍ ዝቅተኛ እንዲሆን እንዳደረገው፣ ይህ ግን የሚጠበቅ መሆኑን ተንታኞች በመናገር ላይ መሆናቸውን አመልክተዋል። 72 ሚሊዮን ደንበኞች ያሉት ኢትዮ ቴሌኮም በበኩሉ ባለፈው የበጀት ዓመት ትርፉ ከእጥፍ በላይ መጨመሩን አስታውቋል። ስልክ በመጠገን ሥራ ላይ የተሰማራው ሚካኤል ዳንኤል የሳፋሪኮም ኔትወርክ ተደራሽነት አንዱ ችግር እንደሆነ ይናገራል። ያው የኢትዮ ቴሌኮም የረዥም ተጠቃሚዎች ነን። ሳፋሪኮም አሁን ነው የመጣው። ግን ሳፋሪኮምም እንደተጠቀምኩትም ከሰውም እንደሰማሁት ደግሞ አብዛኛው ሰው ስለ ሳፋሪ ኮም ያው ኔትወርኩ ሎው ነው ብዙም መነጋገር አይቻልም ይቆራረጣልና የሚሉ ነገሮች አሉ። ኢትዮ ቴሌኮም ያው የተለመደ ነገር ስላለው እሱ ምንም እንከን የሚወጣለት ነገር አይደለም። ሳፋሪ ኮም ላይ ግን አሁን እየሰማ ነው ያለነው ነገር በኔትወርክ ዙሪያ የመቆራረጥ ችግር አለው የሚል ነገር ነው። ሶስተኛው የቴሌኮም ጨረታ የዘገየው በኢትዮጵያና በዓለምም በሚታየው አስቸጋሪ የኢኮኖሚ ሁኔታ ምክንያት እንደሆነ የገንዘብ ሚኒስትሩ ኢዮብ ተካልኝ ተናግረዋል። በሀገሪቱ ያለው የዋጋ ግሽበት 30 በመቶ መድረሶች ሲታወቅ አገሪቱ ላለባት አንድ ቢሊዮን ዶላር ዓለም አቀፍ የቦንድ ዕዳ ክፍያ መፈጸም ሳትችል በመቅረቷ አጠቃላይ እዳዋን መክፈል ያልቻለች ሀገር ወደ መሆን ጠርዝ ላይ እንደምትገኝ የሮይተርስ ዘገባ አመልክተዋል። የአመቱ አመቱ በዚህ ሰሞን የአሜሪካዋ ኒውዮርክ ከተማ ጎዳናዎቿና መደብሮቿ መስኮቶች ለአመት በዓሉ ወይም ደግሞ እየቀረበ ለመጣው የገና በዓል አስውባ ትጠብቃለች። የከተማዋ ታላላቅ መደብሮች በየመስኮቶቻቸው ላይ ያዘጋጇቸውን ትዕይንቶች ለመመልከትና ለመገበያየት የከተማይቱን ነዋሪዎች ጨምሮ ከሌሎች አካባቢዎች የመጡ ሸማቾችና ተጓዦችን በብዛት ይጎርፉባታል። በዚህ ዙሪያ የተሰናዳውን ዘገባ ቆንጅታይ እንደሚከተሉት ታቀርበዋለች። ኒውዮርክ ለዓመት በዓሉ አጌጣለች። የውጭም የከተማዋ የራሷ ነዋሪዎችም የዘንድሮን ድምቀቷን ሊመለከቱላት ጎዳናዎቿን እያጨናነቁ ነው። በየአመቱ ትላልቆቹ እንደ ብሉሚንግዴልስ፣ ሳክስ ፊፍት አቨኒው፣ ሜሴስ ያሉ የከተማይቱ መደብሮችም ትናንሾቹም ሱቆች ጭምር መስኮቶቻቸውን በአመት ባለ ድባብ አስውበው ተመልካቹን አጀብ እያሰኙ ነው። ከኮሎራዶ ዴንቨር ከተማ ወደ ኒውዮርክ የተጓዙት ዳያን ሎሪ ምንም ቢሆን በየአመቱ ከኒውዮርክ አልቀርም ይላሉ በጣም ግርሙ ነው፣ ልዩ ነው። እንደዚህ አይነት ነገር ታይቶ አያውቅም። እኔ በየአመቱ ስራዬ ብዬ እሱኑ ላይ እንመጣለው። ታዲያ እንዲው አንድም ሳልደሰት የቀረሙበት ጊዜ የለም። የኬንተኪ ነዋሪዋ ክሪስቲ ራሽንግም ኒውዮርክ የተጠበበችበትን የአመት ባለ ትዕይንት ሊመለከቱላት መጥተዋል። በጣም ማራኪ ዝግጅት ነው። እኔ እንደዚህ አይነት ነገር አይቼ አላውቅም። ለወትሮ ብዙ ጊዜ በኢንተርኔት ነው የማየው። ታዲያ በአካል ተገኝቶ ሲያዩት በጣም ነው ደስ የሚለው። ወዲህ ወዲያ እያሉ እቃ መግዛቱም ደስ ይላል። እነዚህ የመደብሮች መስኮት ላይ ውብ ትዕይንቶች ታዲያ ገበያተኞችን ማዝናናት ብቻ ሳይሆን በዚህ አሁን ባለው የርቀት ግብይት ዘመን ለመደብሮቹም የሚያመጡት ጥቅም አለ። አን ኮንግ ኒውዮርክ የሚገኘው እውቁ የፋሽን ኢንስቲትዩት ኦፍ ቴክኖሎጂ ፕሮፌሰር ናቸው። እንዲህ ሲሉ ያስረዳሉ። ለንግድ ቤቶችን በጣም ይጠቅማቸዋል። በአካልና በርቀት የሚደረገውን ግብይት እንደ ድልድይ ሆኖ ያገናኛልና ገበያተኛውን በአካል አግኝቶ ለማናገር ትልቅ እድል ይሰጣል። ይህንን በየትኛውም አይነት የኢንተርኔት መድረክ ላይ ለማድረግ አይቻልም። እርሳቸው እንደሚያስረዱትም የኒውዮርክ ከተማ ትላልቅ መደብሮች ጎዳናዎቿንም መስኮቶቻቸውንም እያስጌጡ ለከተማቸው ጎብኚ የሚስቡበት ልማድ ከአንድ ምዕተ ዓመት በላይ ያስቆጠረ ባህል ነው። በበዓል ጊዜ የመደብሮችን መስኮት ማስመር በአጠቃላይም መስኮቶችን ማንቆጥቆጥ እንደ አውሮፓ አቆጣጠር ከ1800ዎቹ ወይም ከ1900ዎቹ የመጀመሪያ ዓመት አንስቶ ይደረጋል። ከጊዜ ጋር እየተሻሻለ እየተሻሻለ ሄደ። ለበዓሉ መስኮቶችን አንቆጥቁጦ ለተመልካች ማቅረብ መደብሮቹ ለከተማዋ የሚያበረክቱት ስጦታ እንደማለት ነው። ዘንድሮ ደግሞ የፊታችን ሰኞ የሚውለውን የፈረንጆች ገና ክሪስመስ ቀጥሎም በሳምንቱ ሰኞ የሚከተለውን አዲስ ዓመት ምክንያት በማድረግ ኒውዮርክ ጎዳናዎቿም መደብሮቿም አሸብርቀው ተዘጋጅተዋል። ቲፋኒስ መስኮቶቹን በአልማዝ አንቆጥቁጠዋል። ሳክስ ፊፍዝ አቨኒውም ከታዋቂው የፋሽን ኩባንያ ከክሪስቲያን ዲዮር ጋር ሆኖ አሳምሮታል። በርግዶርፍም በመብራትና በመስተዋት ሲያስደምም፣ ብሉሚንግደልስ ደግሞ አዲሱን የዋርነር ብረዘርስ ፊልም ዋንካን መሰረት ባደረጉ ውብ ስራዎች ጎብኚዎችን አጀብ እያሰኘ ነው። የብሉሚንግደልስ የሽያጭ እቃዎች አቀራረብ እና አደረጃጀት ምክትል ፕሬዚደንቱ ጃን ክሊሞስኪ ሲያስረዱ፣ መስኮቶቹን እንዴት እንደምናስጌጥ ስናቅድ፣ ተመልካቹን እንደ ልጅ ከውስጥ ፍንድቅ ሊያደርገው የሚችል ነገር እያሰብን ነው። ብልጭ ብልጭ በሚሉ ነገሮችና በከሬሚላ የተሰሩ ጃኬቶች ተመልካቹን ያስገርማሉ፣ ያስፈነድቃሉ መስኮቶቹን ያሳመርንባቸው ትዕይንቶች በእግሩ ወደ መደብራችን የሚመጣውን ገበያተኛ ብቻ ሳይሆን በርቀት የኢንተርኔት ግብይት የሚያደርገውንም ጭምር በአካል መጥቶ እንዲገበይ ይስባል፣ ይላሉ። በአካል ተገኝቼ መስኮቶቹን በተመስጦ እየተዘዋወርኩ መጎብኘትና መደሰት፣ ይህ እኮ የፈለገውም ቢሆን ቤት ሶፋ ላይ ቁጭ ብሎ የሚገኝ ነገር አይደለም። እናም የኒውዮርክን ጎዳናዎች ያጨናነቀው የሕዝብ ብዛት ሲታይ ይህ የዓመት በዓል ልማድ ወደፊትም ደምቆ እንደሚቀጥል ይጠቁማል። የተከበራቸው አድማጭ ተመልካቾቻችን ለዕለቱ የያዝነው የጋቢና ቬ መሰናዶው ተጠናቀቅ አብራችሁን ስላመሻችሁ አብዝተን እናመሰግናለን ኤደን ገረመ መሰናዶውን በመምራት ኤልያስ አስማረ በቅንብሩ ከመላ የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር ነበር ስናስተናግዳቸው የቆየ ነው ሰላም ጤና ስጥልን ደህና እደሩ